በመጻረ ቃሉ አይኤስኤስ የተባለው ተቋም በአፍሪካ የልማቱ መሰናክሎችን በሶስት መድቦታል። የአመራር ብቃት ማነስ፣ የምርጫ ዴሞክራሲያዊነት መታጣት እና በውስንነት መታጠር ነው ብሎታል። አውደ ጥናቱ በአዲስ አበባ የተካሄደበትን ያቀረቡት ዶክተር ጃኪ ኪሲለርስ ናቸው። በዴሞክራሲ እና ልማት ባላቸው ትስስር ላይ ጥናታዊ የሆነ ጽሁፍ አቅርበናል። በአዲስ አበባ ያደረግንው አውደ ጥናት ይህንን የጥናታችንን ጽሁፍ በይፋዊ መልኩ ማሰራጨት ነው። በዚህ ረገድ እንደ አማራጭ ተቆጥሮ በኅብረተሰቡ እድገት አኳያ ዴሞክራሲ ለአፍሪካ ያለውን ድርሻ ማሳየት ነው። በአፍሪካ ቀንድ በደቡብ ሱዳን ሶማሊያና ኢትዮጵያን ጨምሮ ጥናቱ አካቶት እንደሆነ ላቀረብኩላቸው ጥያቄ፣ የአፍሪካ ቀንድ ለበርካታ ችግሮች እየተጋለጠ ያለበት አካባቢ ነው። ሆኖም ግን የመሻሻል ምልክት እየታዩ ነው። ለምሳሌ ኢትዮጵያን ብንመለከት ከ20 እና 30 ዓመታት በፊት ካለው ሁኔታ ጋር ብናነጻጽር ከፍተኛ ለውጥ ተካሂዷል። በሶማሊያ ውስጥም ቢሆን የረጅሙን ጉዞ ብንተነብይ የሰላምና መረጋጋት ሂደት የሚሰፍንባት ሀገር ናት። ፈተናዎች ደግሞ በኤርትራ እና በደቡብ ሱዳንም የሉም ማለትም አይደለም ፈተናዎች ያሰሩበት ናቸው። የረጅሙን ጊዜ አማትረን ብንመለከት ግን በአፍሪካ ቀንድ ገንቢ የሆኑ ምልክቶች አሉ። የጦርነት ግድያና ግጭቶች ብቻ ዜና የሚደመጥበት አይደለም። ተጨባጭ የሆነ መሻሻልም ታይቷል። ጥያቄው ለምሳሌ የኢትዮጵያን ሁኔታ ብንመለከት የወደፊቱን የረጅሙን ነው ማየት። መንግሥት በአዲስ እይታ መንገድ የመቀየሱን አቅጣጫ ማስያዝ አስፈላጊ ሊሆን ነው። የወደፊቱን የረጅሙን ሂደት አስተዳደሩ በአዲስ አቅጣጫ ፈርማ ሲያያዝ እንደሚሆን ማለት ነው። ኢትዮጵያ በአፍሪካ ቀንድ በጣም አስፈላጊ ናት፣ የአፍሪካ ቀንድ እምብርት በመሆኗ ነው። ስለዚህ ሕዝቧን ማዕከል ያደረገ ስርዓት ማለት ነው። ስለ ዴሞክራሲ ሂደት ብዙውን ጊዜ በአፍሪካ ይወሳል። እንዲያውም በማያቋርጥ በተደጋገመ ሁኔታ መቋጫው ምን ይሆን እንደሚመስለኝ የዲሞክራሲ ስርዓትን በረጅሙ የመንገድ ጉዞን ካየነው ከልማት ጋራ የማቆራኘት ጥባይ የሚኖረው ትስስር እንደ አማናካች ዘይቤ ይሆናል። ልማት ዘላቂ እንዲሆን ከተፈለገ ዴሞክራሲ መሰረቱ ሊሆን ይገባል። ዘመኑ ከዓለም እድገት ጋር የሚተሳሰርበት ሰንሰለት እየሆነ ስለመጣ ሕዝብ የዚህ ተቋዳሽ መሆን ነው የሚፈልገው። አፍሪካውያንም የዚህ አካል መሆን ነው የሚፈልግ። አፍሪካ ነፃነቷን ከተጎናጸፈች ከ50 ዓመታት በላይ አስቆጥራለች ከቅኝ ግዛት ከመላቀቋ ጋር የዲሞክራሲ ጠባይ በእርሶ ጥናት መሰረት ምን ያመላክት ይሆን? አፍሪካ ብዙ ውጣ ውረድ አጋጥሞታል። ከ1985 ጀምሮ ግን የአፍሪካ ገጽታ እየተሻሻለ ነው የመጣው። ከዓለም እድገት አኳያ ሲታይ በጥቅሉ እየተሻሻለ የመጣ ነው፣ ከቻይና እና ከህንድ ቀጥሎ ማለት ነው። ስለዚህ ለውጥ አለ። አፍሪካ የድህነትን ወለል ከቀነሰችና የስራ አጥነትን ቁጥር በአንጻራዊ ከቀነሰች የሰባት በመቶ እድገትን ማስመዝገብ ትችላለች። ለቀጣዩ ሁለት ዓመታት ግን በእኛ ጥናት መሠረት አራት ነጥብ አንድ በመቶ ይሆናል። ለዚህ ግን ገና ብዙ መሠራትን ይጠይቃል። አፍሪካ ሰፊ ክፍል ዓለም ናት። አንዳንድ ሀገራት እድገት ሲያስመዘግቡ፣ ሌሎች ደግሞ ለችግሮች የተጋለጡ ናቸው። ስለዚህ አንድ ወጥ የሆነ ሂደት የለም። ዴሞክራሲ በአፍሪካ ወደ ጎን የሚተው ነገር አይደለም፣ አይቀሬንም። የተጠቀሱትን ተግባራዊ ለማድረግ ግን ጉዞው ረጅምና ከባድ ስራ የሚጠይቅ ነው። ጌታቸው ተድላ ኃይለ ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ።